የማኅበራዊ መገናኛ ዘዴዎች ቅኝት። ጤና ይስጥልኝ አድማጮች። በሰሜን ኢትዮጵያ ዳግም ያገረሸው ጦርነት ቀጥሏል። በማኅበራዊ መገናኛ አውታሮች ስለ ጦርነቱ ከየአቅጣጫው የሚሰነዘሩ አስተያየቶችም አብዛኞቹ ከገንቢነታቸው ይልቅ ጥፋትና እልቂትን የሚያጎሉ ሆነው ተገኝቷል። እጅግ ጥቂት ቢሆኑም በሰከና አእምሮ የቀረቡትን የተወሰኑትን አስተያየቶች ብቻ እናቀርባለን። የሲሚንቶ ነገር ብዙዎችን ማማረሩን ቀጥሏል። ዋጋው ጣራ ነክቶም ከገበያ መጥፋቱ ግራ ጋብቷል። በሲሚንቶ ግብይቱ ብርቱ አሻጥር እየተከናወነ መሆኑንም ሆድፍጀው ሲሉ የጠቁሙ አሉ። ከአወዛጋቢው ምርጫ በኋላ ኬንያ ለአምስተኛው ፕሬዚዳንቷ በደመቀ ስነ ስርዓት በዓለ ሲመት አከናውናለች። የቀድሞ ፕሬዚዳንት ኡሁሩ ኬንያታና የያኔው ምክትል ቸው ዊሊያም ሩቶ በምርጫው ሰሞን እንዲያ ቅራኔ ውስጥ ገብተው ሎራት ባይነጋገሩም በባለ ሲመቱ እጅ ለእጅ ተያይዘው የስታዲየም ታዳሚውን አስደምሟል አስደስቷልም። ኢትዮጵያውያን የማኅበራዊ መገናኛ አውታር ተጠቃሚዎች የኬንያውያን መሪዎች ምሳሌን በማንሳት ለአገራቸውም ብዙ ተመኝቷል። አብራችሁን ቆዩም። በሰሜን ኢትዮጵያ ዳግም ያገረሸው ጦርነት ቀጥሏል። በሁለቱም ተፋላሚ ኃይላት በኩል በማኅበራዊ መገናኛ አውታሮች በርካታ ተከታዮች ያሏቸው ደጋፊዎች በጦር አውድማ ተገኘ ያሉትን የድል ዜና በየፊናቸው ይጽፋሉ። በእርግጥ ስለ ጦርነቱ ወቅታዊ ሁኔታ ግልጽ የሆነ መረጃ ግን የለም። በጦርነቱ ተሳታፊ ኃይላት ወደ ሰላም ድርድር እንዲመጡ ግን ከተለያየ አቅጣጫ በተለይም ከምዕራባውያን ዘንድ ውትወታው በርትቷል። ህወሓት የሚመራው የትግራይ ክልል ላዊ መንግስት ባለፈው እሁድ ባወጣው መግለጫ ውጊያ አቁሞ ከኢትዮጵያ መንግስት ጋር በአፍሪቃ ህብረት ሸምጋይነት መደራደር እንደሚፈልግ አስታውቆ ነበር። ዜናውን የማህበራዊ መገናኛ አውታር ተጠቃሚዎች በተለያየ ስሜት ነበር የተቀበሉት። ሚኪያስ ተስፋዬ በፌስቡክ ገጻቸው ማዘናጊያ ናት አንሰማም ሲሉ ጽፏል። በለጠ አባተ ደግሞ መልካሙን ሁሉ ያድርግልን ጥሩ ዜና ነው። ሰላም፣ ሰላም፣ ሰላም በቃ ጦርነት ብሏል። ሰላም ለሀገሬ ሲሉ የተመኙት ደግሞ አቡሽ ሙላት ናቸው በዛው በፌስቡክ። ከህወሀት እንደራደር ፍላጎት በኋላ ጦርነቱ ቀጥሎ ባለበት ከኢትዮጵያ ባለስልጣናት በኩል ዝምታው የተሰበረው ረቡዕ ዕለት ነበር። የኢትዮጵያ መንግስት በአፍሪካ ህብረት ሸምጋይነት በሚደረግ የሰላም ድርድር ላይ ለመካፈል ዝግጁ መሆኑንም ያገሪቱ ምክትል ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትር ደመቀ መኮንን አስታውቋል። ጦርነቱ ሳይቆም እንዴት ሊሆን ይችላል? ሚሶሎኒ ሰበርታ የተባሉ የፌስቡክ ተጠቃሚ ጥያቄ ነው። በቃ ይበለን ጌታ ማስተዋል ያብዛልን። የብዙነህ ኦኬ አስተያየት ነው። ሁለቱም ወገኖች ለሕዝባችን ሰላም ያገባናል የሚል አካል ካለ ያለአንዳች ቅድመ ሁኔታ ዛሬ ነገ ሳይባል በዚህ ሰዓት ታርቆ ለሕዝብ ሰላም ማውረድ ቀዳሚ አጀንዳ መሆን አለበት ባይነኝ አስተያየቱን የሰጡት አዲሱ ዳዲ ናቸው። የሰላም ዋጋ በጣም ውድ ነው ሲሉ አስተያየታቸውን የሰነዘሩት አለሚና ዳዋ ናቸው። ይቀጥላሉ። በኢትዮጵያ ውስጥ ሰላም ይምጣ ብሎ የሚያምን ሁሉ ለሁላችን የሰላም ጠንቅ የሆነውን ጦርነት ተቃውመን ለችግሮቻችን ሰላማዊ ውይይትና ድርድር ስንመርጥ ብቻ ነው ሲሉ ማክሏል። ሳባባዝ የተባሉ የፌስቡክ ተጠቃሚ ደግሞ ሰላሙን ያምጣልን የአንድ ሀገር ሰዎች የሚል አስተያየት ሰንዝሯል። የኢትዮጵያ ከፍታ ሰላምና ፍቅር ብቻ ነው ሲሉ የጻፉት የጀግና ልጅ አዲስ አበቤ ነኝ በሚል የትዊተር ተጠቃሚ ናቸው። ወደ ቀጣዩ ርዕሰ ጉዳይ እንሻገር። አዲስ የሲሚንቶ ዋጋ ተመን። የሲሚንቶ ዋጋ ኢትዮጵያ ውስጥ ብዙዎችን እጅግ ማማረር ከጀመረ ሰነባብቷል። በፈጣን ሁኔታ ያሻቀበው የሲሚንቶ ዋጋ አቅርቦቱ ላይም በዛው መጠን ተጽዕኖውን አሳርፏል። ከፍተኛ ዋጋ ከፍለንም ሲሚንቶ በተገኘ ሲሉ ምሬታቸውን የሚገልጡም አሉ። ከሰሞኑ ታዲያ አዲስ የሲሚንቶ መሸጫ ዋጋ ተመን በመንግስት በኩል ይፋ ሆኗል። የሲሚንቶ ዋጋ አዲስ ተመን በአገር አቀፍ ደረጃ ተግባራዊ መሆኑ ይፋ ከተደረገ በኋላ በማህበራዊ የመገናኛ የመገናኛ አውታሮች በርካታ አስተያየቶች ተሰጥቷል። የዋጋ ተመኑ የወጣበትን ምክንያት የንግድና ቀጠናዊ ትስስር ሚኒስቴር ገብረ መስቀል ጫላ ሲያብራሩ በየጊዜው እየጨመረ የመጣውን የሲሚንቶ ዋጋ ለማስተካከልና ወጥ የሆነ የንግድ ስርዓት ለመዘርጋት መሆኑን ገልጧል። በአዲሱ የሲሚንቶ መሸጫ ዋጋ መሰረት ዝቅተኛው ዋጋ 510 ብር ነው ተብሏል። ከፍተኛው ዋጋ ደግሞ 680 ብር ከ44 ሳንቲም መሆኑ ተገልጧል። ይህን ዜና ተከትሎ ከተሰጡ አስተያየቶች መካከል አብርሃም የተባሉ የትዊተር ተጠቃሚ በአቅርቦት ስራ ላይ የሚያገለግል ወዳጄ የተናገረው በማለት አይ በቃ ሲሚንቶ ሊጠፋ ነው ሲሉ ጽፏል። ያስሚን ዘመዴ የተባሉ ሌላ የትዊተር ተጠቃሚ በበኩላቸው ሰሞኑ ነው አይደል 1800 ሲሸጥ የነበረው ሲሉ ይጠይቃሉ። ይኸው መንግሥት ከነካው ቀን ጀምሮ በ1800 ብር ሳለ እንዴ! መጠየቃቸውን ይቀጥላሉ። ሲሚንቶ ገበያ ላይ አለ ወይ? ለምሳሌ ይላሉ ለምሳሌ ቢሾፍቱ ውስጥ ሲሚንቶ ማን ነው የሚያከፋፍለው አጥብቀው ይጠይቃሉ። ጉዳዩ ንግድ ሚኒስቴርም እናንተም እንደምትሉት አይደለም ከዚያም በላይ ነው ሲሉ አስተያየታቸውን ቋጭቷል። በርካቶ መስፍን በሚል የትዊተር ስም አስተያየት ሰጪ ደግሞ ሲሚንቶ ብቻ ሳይሆን ሸቀጣሸቀጦች የችርቻሮና ከጅምላ ንግድ ዕቃዎች ጀምሮ ማስተካከያ ያስፈልጋል ብሏል። ሽብር ኢማም ሁሴን በፌስቡክ ጽሑፋቸው በአገር ደረጃ የዋጋ ተመን መውጣቱ ብቻ በቂ አይደለም ብሏል። መፍትሄ ያሉትንም ይጠቁማሉ። በየከተሞች የሽያጭ ስራን ተገቢ በሆነ መልክ ተገቢ በሆነ መልኩ ክትትል ማድረግ ያስፈልጋል። ዋናው ነገር ሕግና ደንብን ማውጣት ሳይሆን መተግበር ነው ሲሉም ሀሳባቸውን አጠናቋል። ቢተገበር በጣም ጠቃሚ ነው፣ ግን በተግባራዊነቱ እጠራጠራለሁ። የቢምራው ሹምዬ አስተያየት ነው። ሌላ ጉዳይ ያሳሰባቸው ደግሞ ሰብስቤ እንዳለ ወርቁ ናቸው። በፌስቡክ እንዲህ ሲሉ ጠይቋል። ሲሚንቶ በሌለበት የዋጋ ዝርዝር ፋይዳው ምንድን ነው? ፋሲል ዘውዱ ባጭሩ በሰጡት አስተያየት ወደ ቀጣዩ ርዕሰ ጉዳይ እንሻገር። እንዲህ ይላል መልእክታቸው፣ የአህያ ባል ከጅባ ያስጥልም አለ ሲሚንቶ ነጋዴ። በአወዛጋቢው የኬንያ ምርጫ ከአንድ ወር በፊት በጠበበ የድምፅ ልዩነት ተፎካካሪያቸው ራይላ ኦዲንጋን ያሸነፉት ዊሊያም ሩቶ ማክሰኞ ዕለት በዓለ ሲመታቸው በደመቀ ሁኔታ ተከናውኗል። ካሳራኒ ስታዲየም ውስጥ በተከናወነው ስነ ስርዓት ጠቅላይ ሚኒስትር አብይ አህመድና የልኡካን ቡድናቸውን ጨምሮ የበርካታ ሀገራት የቀድሞና ና የአሁን መሪዎች፣ እንዲሁም ዲፕሎማቶች ታድመዋል። በበዓለ ሲመቱ ላይ የተገኙት ተሰናባቹ የኬንያ ፕሬዝዳንት ኡሁሩ ኬንያታ ከአዲሱ ፕሬዝዳንት ጋር ሲጨባበጡ ታዳሚያን ቦታና ጭብጨባ ድጋፋቸውን ገልጧል። አድናቆቱ በማህበራዊ የመገናኛ አውታርም ተንጸባርቋል። ሁሩ ኬንያታና መንበረ ስልጣኑን የተረከቡት አምስተኛው ርዕሰ ብሔር ዊልያም ሩቶ ከባለቤቶቻቸው ጋር ተደርድረው የሚታዩበትን ፎቶ ያያያዘው ቸኮል አለሙ አድናቆቱን እንዲህ ገልጧል። የአፍሪቃ ቀንድ የዲሞክራሲ ቁንጮ በመባል የምትታወቀው ጎረቤት ሀገር ኬንያ ሰላማዊ የስልጣን ሽግግር እያስተናገደች ነው። ይህንን ፎቶ የተመለከተው ሌላኛው የፌስቡክ ተጠቃሚ አደራጃው ተስፋዬ ደግሞ ኢትዮጵያ ትምህርቱ ሰጂ ከጎረቤትሽ ብሏል። ምርጋ ዳባ በበኩሉ ኬንያ አስተማሪ ነች ሲል፣ አበበ አቤ በሚል የፌስቡክ ተጠቃሚ ደግሞ እናት ሀገር ኬንያ በለጠችን ሲል ቁጭቱን አስፍሯል። አድማጮች የጦርነቱ መቀጠል የሲሚንቶ ዋጋ ተመንና የኬንያ ፕሬዝዳንት በሚል ርዕስ ያስቃኘን የማህበራዊ መገናኛ አውታር ቅኝት መሰናዷችን በዚሁ ይደመድማል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።